ኢህአዴግ የሚከተለው አክራሪ ኮሚኒስታዊ ቀኖና ለሀገሪቱ ችግሮች መፍትሄ ለመስጠት አያስችለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። ለሀገሪቱ ችግሮች መፍትሄ የሚገኘው ብሔራዊ ውይይት የሚደረግበት ሰፊ መድረክ ሐቀኛ አካላቸው ተቃዋሚ የፖለቲካ ፓርቲዎች ጋር በማዘጋጀት እንደሆነም አሳስቧል። መለስካቸው አመሃ ዝርዝሩ ልኳል። መድረክ ዛሬ በጽሑፍ ያሰራጨው መግለጫው ገዢው ግንባር ኢህአዴግ በአሁኑ ወቅት ሀገሪቱ ካጋጠማት ቀውስ ለመውጣት ወስጅዋለሁ ያላቸውን እርምጃዎች የሚያጣጥል ነው። እንደ መግለጫው አባባል ሰሞኑን የኢህአዴግ መንግሥት ለብሔራዊ መግባባት ሲባል የፖለቲካ እስረኞችን እንደሚፈታና በዜጎች ላይ እጅግ ዘግናኝ እና ኢሰብአዊ ድርጊት የሚፈጸምበትን ማዕከላዊ እስር ቤት እዘጋለሁ በማለት የፖለቲካ ውሳኔ ቢያሳልፍም እስከ ዛሬ ግን አብዛኛው የፖለቲካና የህሊና እስረኞች አለመፈታታቸውን ይናገራል። ይህም የኢህአዴግ መግለጫ ለፕሮፓጋንዳ ጠቀሜታ ነው የሚል ጥርጣሬ በህብረተሰቡ ዘንድ እንዳሳደረ ይገልጻል። በመድረክ የጽሑፍ መግለጫ መሠረት ኢህአዴግ እየወሰዳቸው የሚገኙ እርምጃዎች ሀገሪቱን ላገዛዙ የሚያመቻቹ እንጂ ለተፈጠሩ ችግሮች መፍትሄ የሚሰጡ አይደሉም። ስለሆነም ይላል መግለጫው ስለሆነም ለኢህአዴጎች በግልጽ መነገር ያለበት ሁኔታ በሚከተሉ ታክራሪ ኮሚኒስታዊ ቀኖናና ምክንያት ለሀገሪቱ ችግሮች መፍትሄ መስጠት የማይቻላቸው መሆኑን ነው። በመጨረሻም መግለጫው ጥሪ ያቀርባል። ኢህአዴግ የህዝቡ ጥያቄ መልስ እንዲያገኝ አገራቸውን ከአደጋ ለመታደግ ከሚፈልጉ ሐቀኛ ተቃዋሚ የፖለቲካ ፓርቲዎችና ሌሎች ወገኖች ጋር በሀገራችን መሠረታዊ ፖለቲካዊ ችግሮችና መፍትሄዎቻቸው ዙሪያ ብሔራዊ ውይይት የሚደረግበት ሰፊ መድረክ በሚዘጋጅበት ሁኔታ ላይ በአስቸኳይ ምክክር መጀመር ይኖርበታል ይላል። ቪኦኤ መግለጫውን ተመርኩዞ ለመድረክ የውጭ ግንኙነት ኃላፊና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ጥያቄ አቅርቦላቸዋል። ጥያቄው ተመሳሳይ ጥሪ መድረክም ሆነ ሌሎች ተቃዋሚ ፓርቲዎች ሲያቀርቡ ቆይተዋል። ኢህአደግ ግን ይህን ጥሪ የተቀበለ አይመስልም የሚል ነበር። በኋላ የመሆን ነገር አለ የኔን ህዝባዊ ተቋሙን አንድ ልብ ሆኖ የመውጣቱ እና ጥያቄዎችን በሁሉ የማስተባበሩ ነገር ነው የሚቀረን እና ኢህአዴግ እንግዲህ የሚፈልገው ያንን እንደሆነ እንጂ አንዳንድ አካባቢ ያለውን ኦሮሚያ ብቅ ያለውን እዛና እዚያም ታጥቶ እናጋትነዋለን፣ አማራ አካባቢ ያሉትንም ጥያቄዎች ወዲያ አድርጎ ህዝቡን እናረግበዋለን የምለው ታሳቢ ተራ በተራ ለዚህ ነው የመዘናጋት የሌለብን በፖለቲካው አመራርም ላይ ያለ ነው። ህዝባችንም መገንዘብ ያለበት ኢህአዴግ ምናሉ በቂ ትኩሳት በቂ ሰዓት እያየ አይደል ላይ ይሆናለሁ ብለው ካለፉት ሁለት ዓመታት ጀምሮ በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያና በአማራ ክልሎች በሚነሱ የተቃውሞ ትዕይንቶች ከጸጥታ ኃይሎች ጋር በሚፈጠሩ ግጭቶች ያያሌ ሰዎች ሕይወት አልፏል አካል ጎድሏል ምናልባትም በቢሊዮኖች ብር የሚገመት ንብረት ወድሟል ይህን ለማስቆም መንግስት የህዝብ አመኔታ ያገኙ እርምጃዎችን መውሰድ እንዳለበት ፕሮፌሰር በየነ ያሰምሩበታል። በተቃዋሚ ፓርቲዎች በኩልም መወሰድ አለበት ያሉትን አስረድተዋል። ኢትዮጵያ ህዝብ ከሞላ ጎደል ከስንት ስንት የተበደለ ነው። እንግዲህ ተግተን መስራት ያለብንና ህዝባችንን የማስተባበር ቅራኔው የት እንዳለ እና ይህ የተሳሳተ የቅራኔ አቅጣጫ በግታውነት የሚከሰቱ ካሉ እነዚያን የማረም ከፍተኛ ኃላፍነት አለብን እና ይህንን እንግዲህ መስፋት እንዳንሰራ ስርአቱ አይፈቅድልንም ግን እንደው አንድ ለአንድም ቢሆነ ህዝብ ውስጥ ተንቀሳቅሶ ይህንን አይነት በጣም አስፈላጊ የሆነ ለትግላችን በጠቅላላው ኢትዮጵያ ህዝብ ትግል አስፈላጊ የሆነ ቅድመ ሁኔታ መፍጠርም ግዴታ አለብን። መንግስት በበኩሉ አሁን አገሪቱ ያጋጠማትን ችግር ለመፍታት እርምጃዎችን እንደሚወስድና መውሰድ እንደጀመረም እየተናገረ ነው። በተለይ ባለፈው ሳምንት መጀመሪያ ላይ ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በሚቀጥሉት ሁለት ወራት ውስጥ የፖለቲካ ፓርቲ መሪዎችና ሌሎች ክሳቸው ተቋርጦ የሚፈቱና የተፈረደባቸውም በምህረት እንደሚፈቱ ተናግረው እንደነበረ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ